የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 1 2014 ዓ ም ዝግጅታችን ጀመረ። በአብያተ ክርስቲያናት ላይ ጥቃት በመፈጸም የተጠረጠሩ ግለሰቦችን በቁጥጥር ስር ማዋሉን በደቡብ ክልል የስልጤ ዞን አስተዳደር አስታወቀ። ተፈጽሞ የችግሮች ዋና አንኳር ቀስቃሾቹ እነማን ናቸው? ምን የጸጥታ መዋቅሩ በፍጥነት ያን የለየ የችግሩ ቁልፍ ተዋና የነበሩት ላይ እርምጃ ለመውሰድ ነው እንቅስቃሴ ያደረጋለ አሁን የታሰሩት አሉ። የታሰሩት እንዳለ ሆነው የመለየ ስራ ላይ ግን የጸጥታ መዋቅሩ በፍጥነት የለየ ያለበት ሁኔታ ነው ያለ የስልጤ ዞን መስተዳድር የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ከድር አብደላ ናቸው። በአብይ ርዕስ በሙሉ ዘገባ ይመለሳሉ። በኦሮሚያ ክልል በነቀምቴ ከተማ በተለያዩ ቦታዎች በኢመደበኛ አደረጃጀት የህብረተሰቡን ሰላም እያወኩ ናቸው ያሏቸው ታጣቂዎችን መንግስት አደብ እንዲያስገዛልን ሲሉ በሰላማዊ ሰልፍ ዛሬ ጠይቀዋል። በዚህም ጉዳይ ዘርዘር ያለ ዘገባ ይዘን እንመለሳለን። በሌላ በኩል የትግራይ ኃይሎች በህዳር ወር ላይ በአማራ ክልል የሚገኙ ሆስፒታሎች ላይ ጥቃት በማድረስ ና የውሃ ማስተላለፊያዎችን ሆን ብለው በማበላሸት የጦር ወንጀል የሚባል ድርጊት መፈጸማቸውን በሰሜናዊው የአማራ ክልል የሚገኙ ባለስልጣናት አስታወቁ። ወደ ስፍራው ያቀና ዘጋቢያችን ያጠናቀረው ዘገባ አለ ይዘን እንመለሳለን። ጤና እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋው በዌብ ና በማህበራዊ ፕሮዲውሰራችን ደግሞ አበባየው ገበያው እስከ ምሽቱ አራት ሰዓት አብረውን ይቆያሉ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እናንተም እስከ ምሽቱ አራት ሰዓት አብረናችሁ እንድትቆዩን አብራችሁ እንድትቆዩን እንጠይቃችኋለን። አሁን ለምሽቱ የያዝነውን ዋና ዋና የዓለም ዜናዎች እናስደምጣችሁ ና ይስጥልኝ። እንደምናመሻቸው እንደምናመሻችው አድማጮች የሰዓቱን ዜና የማሰማችው ቆንጅ ይታየ ነኝ። ብዛት ያላቸው የናይጄሪያ የአየር መንገዶች በነዳጅ ዋጋ መወደድ ምክንያት ከዛሬ አንስተው ላልተወሰነ ጊዜ በረራ በማቋረጥ ላይ መሆናቸው ተሰምተዋል። ካለፈው መጋቢት ወር ጀምሮ አንዳንዶቹ የሀገሪቱ አየር መንገዶች የነዳጅ እጥረትን ምክንያት በማድረግ በረራዎች መሰረዝ ወይም ማዘግየት በመጀመራቸው የአገር ውስጥ በረራዎች ሲስተጓጎሉ ቆይተዋል። ዘጠኝ አየር መንገዶችን የሚወክለው የናይጄሪያ የአየር መንገዶች ማህበር የአውሮፕላን ነዳጅ ዋጋ በአጭር ጊዜ ውስጥ በሊትር ከ190 ናያራ ወደ 700 ናያራ ማለትም 1 ዶላር ከ69 ሳንቲም ማሻቀቡን ገልጿል። አያይዞም ለ30 ደቂቃ በረራ ወጪው በእጥፍ ጨምሮ 120 ሺህ ናያራ የሚያስወጣ በመሆኑ ከአየር መንገዶቹ አቅም በላይ እንደሆነ ገልጿል። ሩሲያ ዩክሬንን መውረሯን ተከትሎ የነዳጅ ዋጋ በእጅጉ ጨምሮ አየር መንገዶችና ተጓዦች ላይ ከፍተኛ የወጪ ጭማሪ አስከትሏል። ዲሞክራሲያዊት ኮንጎ ሪፐብሊክ በሚገኝ የወርቅ ማዕድን ማውጫ በታጣቂ ጥቃት ቢያንስ ሐምሳ ሰዎች መገደላቸው ተገለጸ። በኮንጎ ኢቱሪ ክፍለ ግዛት በሚገኘው ካምፕ ብላንኬት በሚባለው የወርቅ ማዕድን ማውጫ ስፍራ ጥቃቱ የደረሰው ትናንት እሁድ ማለዳ መሆኑን የአካባቢው ምንጮች ተናግረዋል። ጥቃቱን ያደረሰው በኮዴኮ በሚል ምሕፃር የሚጠራው የታጠቀ ሚሊሽያ ቡድን መሆኑን ነው ምንጮቹ የገለጹት። ጎማ የሚገኘው የአሜሪካ ድምፅ ዘጋቢ ጃፋሪ አልካንታቲ ስለ ጥቃቱ የሚከተለውን ብለዋል። መረጃውን የጁጉ አካባቢ ከንቲባና የአስተዳደር ኃላፊዎች አረጋግጠውታል። የኮንጎ መንግስት ለጊዜው አስተያየት አልሰጠበትም። ኮዴኮ ሚሊሻም ኃላፊነት አልወሰደም። ይኸው ቡድን ባለፈው የካቲት ወር በአገር ውስጥ ተፈናቃዮች ካምፕ ላይ የተፈጸመውን እና ከ60 የሚበልጡ ሰዎች የተገደሉበትን ጨምሮ የተለያዩ ጥቃቶችን በማድረስ የተወነጀለ መሆኑ ታውቋል። ከግብፅ ስዊዝ ቦይ በስተምስራቅ በሚገኝ የውሃ መሳቢያ ጣቢያ ላይ ለደረሰውና ቢያንስ 11 ወታደሮች ለተገደሉበት ጥቃት በሀገሪቱ ውስጥ የሚንቀሳቀስ የእስላማዊ መንግስት ቅርንጫፍ ቡድን ኃላፊነት ወሰደ። ከትናንት በስቲያ በተፈጸመው ጥቃት ከተገደሉት ሌላ ቢያንስ አምስት ፖሊሶች መቁሰላቸውን የሀገሪቱ የጦር ኃይል አስታውቋል። ጽንፈኛው ቡድን ለጥቃቱ ኃላፊነት የወሰደው አአማክ በሚባለው የዜና ማሰራጫው ላይ ባወጣው መግለጫ ነው። የሩሲያ ፕሬዚደንት ቭላዲሚር ፑቲን ዩክሬንን የወረድነው የምዕራባውያን ፖሊሲ ባሳደረብን ስጋት ምክንያት ነው አሉ። አንድ የዩክሬን ባለስልጣን በበኩላቸው ብቸኛው ምክንያታችሁ የተተናወታችሁ ንጉሣዊ ዓላማችሁ ነው ብለዋል። ዝርዝሩን ስመኝሽ የቆየ ታቀርበዋለች። የሩሲያ ፕሬዚዳንት ቭላዲሚር ፑቲን በዩክሬን ላይ ለፈጸሙት ወረራ ምክንያቶቹ ምዕራባውያን ሀገሮች ናቸው አሉ ወረራው የተካሄደው ድንበራችን አጠገብ በተደቀነብን ፈጽሞ ተቀባይነት የሌለው ስጋት ምክንያት ነውም፣ ብለዋል ፑቲን። ይህን ያሉት በሁለተኛው ዓለም ጦርነት የናዚ ጀርመንን ሽንፈት መታሰቢያ ምክንያት በማድረግ ሞስኮ ውስጥ በተካሄደ ወታደራዊ ትዕይንት ላይ ባደረጉት ንግግር ነው። ሩሲያ ወረራውን ከመክፈቱ አስቀድሞ ጎረቤቷን የመውረር ፍላጎት እንደሌላት አጥብቃ በማስታወቅ ለጸጥታዬ ዋስትና ይሰጠኝ በማለት ያቀረበችውን ጥያቄ ፑቲን በድልቀን ንግግራቸው ላይ አንስተውታል። በወቅቱ የዩናይትድ ስቴትስ መንግስትና የኔቶ ባለስልጣናት ከሩሲያ ባለስልጣናት ጋር በተደጋጋሚ ተገናኝተው የተነጋገሩ ሲሆን ዩክሬን ፈጽሞ ኔቶን እንደማትቀላቀል ቃል ትግባ የሚለውን ጨምሮ አንዳንዶቹ ጥያቄዎች ተቀባይነት እንዳላገኙ ይታወሳል። ፑቲን በዛሬው ንግግራቸው የኔቶ አባል ሀገሮች የምንለውን ሊሰሙ አልፈለጉም፣ እንዲያውም ሙሉ በሙሉ የተለየ እቅድ ነበራቸው ማለት ነው። እኛማየ ነው በግልጽ ዶንባስ ላይ የጥቃት ዘመቻ ሊከፈት ክሬሚያን ጨምሮ ታሪካዊ ግዛቶቻችን ላይ ወረራ ሊከፈት ዝግጅት ሲደረግ ነበር ብለዋል። አክለውም በሁለተኛው ዓለም ጦርነት የተዋጋውን የሶቪየት ሕብረት የጦር ሰራዊት ዛሬ ዩክሬን ውስጥ ካለው የሩሲያ ሰራዊት ጋር በማመሳሰልም ተናግረዋል። ፑቲን ዩክሬንን የወረርናት ናዚዎችን ለማጥፋት ነው ሲሉ ዩክሬንና ምዕራባውያን አጋሮቿ ካላንዳች ምክንያትና ትንኮሳ የተከፈተ ጦርነት መሆኑን ይናገራሉ። የዩክሬን ፕሬዝዳንታዊ አማካሪ ሚሃይሎ ፖዶሊያክ ሩሲያ ጦርነቱን የከፈተችው በተጠናወታት ንጉሳዊ ፍላጎት ምክንያት ብቻ ነው ብለዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ በበኩላቸው በድል በዓል ንግግራቸው አባቶቻችንና የሌሎች ሀገሮች ጸረ ሂትለር ህብረት በናዚዎች ላይ በተቀዳጀው ድል እንኮራለን። ያንን ድል ማንም እንዲነጥቀን አንፈቅድምም። አሁንም እናሸንፋለን ብለዋል። ይህ በዚህ እንዳለ የሩሲያ ሃይሎች ምስራቅ ዩክሬንን ዶንባስ ክፍለ ግዛትን ማጥቃታቸውን ቀጥለዋል። በሉሃንስክ ክፍለ ግዛት ደግሞ ሩሲያ በጣለችው ቦምብ አንድ ትምህርት ቤት አውድማለች። ትናንት እሁድ የዩክሬን ፕሬዚደንት ዜሌንስኪ ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ከሌሎቹም የቡድን ሰባት አባል ሀገሮች መሪዎች ጋር በቪዲዮ አማካይነት ውይይት አድርገዋል። ቡድን ሰባት ለዩክሬን ወታደራዊ እርዳታ የሚውል ብዙ ቢሊዮን ዶላር መለገሱ የሚታወቅ ነው። ዋይት ሀውስ ንግግሩን ተከትሎ በሰጠው ቃል የሩሲያ ፕሬዚደንት ቭላዲሚር ፑቲን ዩክሬንን ለመቆጣጠር የጀመሩት ወታደራዊ ዘመቻ አልተሳካላቸውም፣ ሩሲያን በዓለም የተጠላች ማድረጉ ላይ ግን ተሳክቶላቸዋል ብለዋል። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ትናንት እሁድ በኪየቭ ከፕሬዚደንት ዘሌንስኪ ጋር የተነጋገሩ ሲሆን በዚያ የሚገኘውን የሀገራቸውን ኤምባሲ ከፍተዋል። ከፍተኛ የዩናይትድ ስቴትስ ዲፕሎማቶች ተጠባባቂ አምባሳደሯ ክሪስቲና ኪቬንን ጨምሮ ወደ ኬቭ የተመለሱ ሲሆን ኤምባሲውን ለመክፈት ዝግጅት እየተደረገ ነው። በተዛመደ ዜና ትናንት በዩክሬን ጉብኝት አድርገው ከቀዳማዊት እመቤቷ ኦሌና ዜሌንስካ ጋር የተገናኙትና ተማሪዎችን የጎበኙት የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን ዛሬ ከስሎቫክ ፕሬዚደንት ዙዛና ካፑቴቫ ጋር ብራቲስላቫ ከተማ ላይ ተወያይተዋል። የእስራኤል ወታደሮች በዌስት ባንክ ወታደራዊ ፍተሻ ኬላ አቅራቢያ በጥይት የመቱት ፍልስጤማዊ ሕይወቱ ማለፉን የፍልስጤም የጤና ሚኒስቴር አስታወቀ። የእስራኤል የጦር ሰራዊት በበኩሉ ወታደሮች በሕገወጥ መንገድ በድንበሩ አጥር ዘሎ ለማለፍ የሞከረ ተጠርጣሪ አይተው ተኩሰውበታል ብለዋል። ለሕክምና ተወስዷል ያለው የጦር ሰራዊቱ ግለሰቡ ምን ሁኔታ ላይ እንዳለ ለመናገር ግን ፈቃደኛ አልሆነም። ፊሊፒንስ ውስጥ ፕሬዚደንታዊ ምርጫ እየተካሄደ ነው። በምርጫው ዋናዎቹ ተፎካካሪዎች ከስልጣን የተወገዱት አምባገነን ልጅ እና የሰብአዊ መብት ተሟጋቿ ናቸው። እንደ አውሮፓውያን አቆጣጠር በ1986 በህዝባዊ አመፅ ከስልጣን የተወገዱት የፈርዲናንድ ማርኮስ ልጅ ፈርዲናንድ ማርኮስ ጁኒየር ከምርጫ በፊት በተካሄደ ግምገማ በመራጭ ድጋፍ እየመሩ ነበር። ሆኖም ሌላ ማርኮስ ስልጣን ላይ ለመውጣት መነሳቱ የፈጠረውን ድንጋጤና ቁጣ ተመርኩዘው ዘመቻቸውን ያካሂዱት ምክትል ፕሬዚደንቷ ሌኒ ሮብሬዶ በተቀራራቢ ድጋፍ እየተፎካከሯቸው ናቸው። በዛሬው ምርጫ አሸናፊው እንደ አውሮፓውያን አቆጣጠር ሰኔ 30 ቀን ለስድስት ዓመታት ሀገሪቱን ይመራል። ኩባ ዋና ከተማ ሃቫና በሚገኘው ሆቴል አርብ ዕለት በደረሰው ከባድ ፍንዳታ የሞቱት ሰዎች ቁጥር 31 መድረሱ ተዘግቧል። የ19ጠነኛው ምዕት ዓመት ህንፃ ላይ የሚገኘው ዝነኛው ባለ አምስት ኮከብ ሆቴል ሳራቶጋ ለሁለት ዓመታት ያህል ተዘግቶ ቆይቶ ሊከፈት በዝግጅት ላይ እንዳለ ከቧንቧ የሾለከ በወጣ ጋዝ ሳቢያ ከባድ ፍንዳታ ደርሶበታል። አደጋውን ተከትሎ ያልተገኙ ሰዎችን ከፈራረሰው ህንፃ ስር ፍለጋው ቀጥለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጆ ታየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቸዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 1214 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። በዚያ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ቀዳሚ አብይ ርዕሰ ዘገባችን እንወስዳችሁ። ወደ አብይ ርዕስ ዘገባችን ስናልፍ በአብያተ ክርስቲያናት ላይ ጥቃት በመፈጸም የተጠረጠሩ ሰባ ዘጠኝ ግለሰቦችን በቁጥጥር ስር መዋሉን በደቡብ ክልል የስልጤ ዞን አስተዳደር አስታውቋል። የዞኑ ህዝብና መንግስት የተቃጠሉና የወደሙ የእምነት ተቋማትን መልሶ ለመገንባት ሀብት ማሰባሰብ መጀመራቸውንም የዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ከድር አብደላ ለአሜሪካ ድምጽ ተናግረዋል። ዮናታን ዘብዲዮስ ነው ከሐዋሳ ዘገባውን ያደረሰን፣ እንደሚከተለው ይቀርባል። የስልጤ ዞን መስተዳድር የኮሚኒኬሽን መምሪያ ኃላፊ አቶ ከድር አብድላ ገለጻቸውን የጀመሩት በዞኑ ዋና ከተማ ውራብና በሳንኩራ ወረዳ ሚያዝያ ሀያም 2014 ዓ.ም ሃይማኖትን ሽፋን በማድረግ የተፈጠረውን የጸጥታ ችግር በማስታወስ ነበር። በወንጀሉ የተጠረጠሩ ግለሰቦች መያዛቸውና ሌሎች የተፈለጉ መሆናቸውም ተናግሯል። ይህ አሁን የመለየት ስራ ነው እየተሰራ ያለ አሁን ባለፈው የሳንጎራ ላይ ወደ ስልሳ አካባቢ ሰዎች ተለይተው ታስረው የነበረበት ነው። ወራቤ ላይም ተመሳሳይ ወደ አስራ ዘጠኝ አካባቢ ሰዎች ነበሩና ግን ደግሞ የታስሮ አይደለም እንትን የሚለው ኖርማሊ የመለየት ፈጥኖ የችግሮችን ዋና አንኳር ቀስቃሾቹ እነማናቸው? ምን የጸጥታ መዋቅሩ በፍጥነት ያን የለየ የችግሩ ቁልፍ ተዋና የነበሩት ላይ እርምጃ ለመውሰድ ነው እንቅስቃሴ ያደረጋል። አሁን የታሰሩት አሉ። የታሰሩት እንዳለ ሆነው የመለየት ስራ ላይ ግን የጸጥታ መዋቅሩ በፍጥነት የለየ ያለበት ሁኔታ ነው ያለ የተፈጠረውን ችግር ለመፍታት በቁጥሩ የተለዩ ሰባት ዋና ዋና ተግባራት በመከናወን ላይ ናቸው ብሏል አቶ ከድር እቅድ ታቅዶ ከእንደገና እስከታች ጭምር የማውረስ ስራ ነው መጀመሪያ ችግሩን የተፈጠረበትን ሁኔታ በመገምገም እና ማህበረሰቡ በነመጥረት ነው የነበረው በኋላ ግን በተደራጀ መንገድ ራሱ የቻለ ሰባት ግብ ያለው ቅድ አቅድን የተገባበት ነው በዚህም አንዱ የኦረዲ የተፈጠረውን ነገር በየመዋቅሮቹ ከዞን ጀምሮ ተጠቅ ባለው መዋቅር የተለያዩ የማህበረሰብ ክፍሎች የማውገዝ የምል መወገዝ አለበት ሚል የማውገዝ ስራ ላይ የመስራት የተጎዱ ንብረቶች ላይ ዶኩመንት የማድረግ እነዚሁም መልሶ ሀብት የማሰባሰብ አካባቢውን ሰላም የማድረግ ችግር የፈጠሩ አካላት ንደ የማቅረብ አግራቤት የሚያደርጉ ሚዲያዎች ላይ እነዚህ በዛ መንገድ እርምጃ መውሰድ ና ከነዚህ ጋር መግባባት በሚል ነው ምክቶች ታቀደው ተግባር የተገባበት የተቃጠሉና ጉዳት የደረሰባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት ና የወንግላውያን ጸሎት ቤቶችን መልሶ ለመገንባት ከዞኑ ህዝብና መንግስት በአይነትና በገንዘብ ሀብት መሰብሰብ መጀመሩም ተናግሯል። በዞኑ የተፈጠረውን ችግር በማስመልከት ከዞኑ ባለሥልጣናት፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከወጣቶች፣ ከነጋዴዎች እንዲሁም ከተለያዩ የህብረተሰብ ክፍሎች ጋር ዝርዝር ውይይትና ምክክር ተደርጓልም ብሏል። የተጎዱ ቤተ ክርስቲያናት፣ የተጎዱ የግል ተቋማት፣ የግለሰብ ተቋማት እንጀምራሉ

የጠፉ ንብረቶችን ለመተካት መስማማታቸውን ገልጧል። ለአብነትም በወራቤ ከተማ የወደመ አንድ የመሰረተ ክርስቶስ ቤተክርስቲያን መልሶ ግንባታ ተጀምሯል ብሏል። በኢትዮጵያ ወንገላውያን አብያተ ክርስቲያናት ህብረት የዞኑ ተወካይና የወራቤ መሰረተ መስረተ ክርስቶስ አጥቢያ ቤተክርስቲያን ጸሐፊ አቶ ተክለሰንበት ተክለስላሴ ጥቃት ከተፈጸመባቸው ውስጥ የመሰረተ ክርስቶስ የወራቤ አጥቢያ፣ የቃለ ህይወትና የሐዋርያት ቤተክርስቲያናት እንደሚገኙበት ተናግረው ጉዳት የደረሰባቸውን መልሶ ለማቋቋም እንቅስቃሴ መጀመሩን አረጋግጧል። አራት መቶ አርባ ሶስተኛው የኢድ አልፈትር በዓል ሲከበር አረጋግጠዋል። በሚዲያ ማለት ነው የበለጠ እንደሚሰሩና ከጎናችን እንደሚሆኑ አረጋግጠውልናል። በዛም መሰረት እንግዲህ እንቅስቃሴዎች አሉ። አሁን የማምለካ ቦታ ለጊዜው ያ ዋናው እስከሚሰራ ድረስ ለመሰረተ ክርስቶስም፣ ለቃለዮ ለሐዋርያትም ለሶስቱም ሰር ጊዜያዊ ማለት ነው ሸራና ቋሚ አቁሞ ሸራ ወጥሮ ማለት ነው ወደ ማምለኩ ገብተናል በትናንትና ወደ ወንበርም አምጥተውልናል ። አካባቢው የሚታወቀው በተፈጸመ አይነት ድርጊት ሳይሆን በመተሳሰብና በአብሮነት ነው ሲሉም ተናግሯል። እኔ ለረጅም ጊዜ እኖራለሁ እዚህ እዚህ ከሰማንያዎቹ ጀምሮ እዚህ በማመርነኝና ከአማራ ክልል ተዛውሬ እንደመጣሁ እዚህ ነው የምኖረው ከሰማንያ ሁለት ጀምሮ ሰላሳ ሁለት አመት እኖራለሁ ብቻ እዚህ አካባቢ። ስለዚህ ህብረተሰቡ ሀዘንም በደስታም አብሮ የሚያዘን ለተደሰተ አብሮ የሚደሰት አቃፊ የሆነ ልማት የጠማው ህዝብ ነው። ነገር ግን ይህንን ያደረጉ ሰላማችንን ለማደፍረስ እንደገናም ደግሞ አብሮነታችንን የነበረውን ትልቅ እሱ ከንቱ ለማድረግ ናቸው። ይሄ ደግሞ የበለጠ እንድንጠናከር ነው የሚያደርገን። በሌላ በኩል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክርስቲያን የሃዲያና የስልጠ ዞኖች አገረ ስብከቱ ስራ አስኪያጅ መላከ ሕይወት ቀሲስ ንጉሰ ባወቀ ሚያዝያ 20 እና 21 2014 ዓ ም በወራቤ ከተማና በሳንኩራ ወረዳ በአምስት አብያተ ክርስቲያናት ላይ ጉዳት መድረሱን መናገራቸውና አንድ የወራቤ ዩኒቨርሲቲ ተማሪ ደግሞ መገደሉን ዩኒቨርስቲው ማሳወቁን የአሜሪካ ድምጽ መዘገቡ ታውሳል። የተደረገ ነው ስለተባለው ውይይትና መልሶ ማቋቋም ሂደት ዛሬ የተጠየቁት የሀገር ስብከቱ ስራ አስኪያጅ የሚያ ቁት ዝርዝር ጉዳይ እንደሌለን፣ ነገር ግን ለመመካከር ነገ ቀጥሮ እንዳላቸው ገልጧል። በደቡብ ክልል የተለያዩ አካባቢዎች የሃይማኖት አባቶችና የአገር ሽማግሌዎች የተሳተፉበት ሃይማኖትና ብሔርን ሽፋን በማድረግ የሚፈጸሙ ጥቃቶች የተመለከተ ምክክር ካለፈው ሳምንት ጀምሮ እየተደረገ ይገኛል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የአማርኛ ቋንቋ ዝርታችንን ነው የሰማችሁት። የዕለቱን አብየረ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ኦሮሚያ ክልል ነቀምቴ ከተማ ስታዲየም ውስጥ ዛሬ ሰልፍ ያካሄዱ ቁጥራቸው የበዛ ነዋሪዎች ኢመደበኛ በሆነ መንገድ ተደራጅተው የማህበረሰቡን ኑሮ እያወኩ ነው ያሏቸውን ታጣቂዎች አውግዘው ሰላማዊ ሰልፍ መውጣታቸውን ገለጹ። ሰላም ሰፍኖ አካባቢው ይረጋጋ ዘንድ ካለን ፍላጎት የተነሳ ነው ሰልፍ የወጣ ነውም ብለዋል። ናኮር መልካ የአንዳንዶቹን አስተያየት በስልክ ጠይቆ ተከታዩን ዘገባ አሰናድቷል። በኦሮሚያ ክልል ነቀምቴ ከተማ ስታዲየም ውስጥ ዛሬ ሰልፍ ያካሄዱ ቁጥራቸው የበዛ ነዋሪዎች ኢ-መደበኛ በሆነ መንገድ ተደራጅተው የማህበረሰቡን ኑሮ እያወኩ ነው ያሏቸውን ታጣቂዎች ሲያሰሙት በነበረው መፈክር ኮንነዋል። የነቀምቴ ከተማ ነዋሪው ወጣት ገላና ታመነ በሰልፉ ላይ ተሳታፊ መሆኑን በስልክ ገልጾልናል። ወለጋ Uh, so what's ጽንፈኞች ናቸው። በአሁኑ ጊዜ ህዝቡን እያስተገሩ ያሉ። አንደኛውን ከቅርብ ጊዜ ወዲህ ፋኖ ነው የሚባል ከአማራ እዛ ፈንግጦ የወጣ እዚህ በቤኒን እንዲሁም ከሞሞ የወጡ ሁሉ ይህ ሶስቱ አካል ህዝቡን እያስተገረን ያለ ህዝቡ መሮታል። በጣም በወለጋ አካባቢ ላይ ወንዝ ህዝቡ እንዳለ ወደ ከተማ ወደ ነቀም ነቀምት የምትባል ከተማ ነው ሸስቶ ያለ ተፈቅሎ ያለ የሚበላና እንት ነገር አጥቶ እዚህ ያለ በዛ ሰልፍ ላይ ወጣትም ህዝቡ ሁሉም ለመንግስት ነው አደራ ሰጥቶ ተበለተ ማለት የነቀምት ከተማ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ደሳለኝ በኮንጃ ሰልፈኞቹ አነሷቸው ያሏቸውን ጉዳዮች አብራርተዋል። በኦሮሞ ህዝብ ስም ተደራጅተው ኦነግ ሸኔ የሚባሉ፣ በአማራ ስም ተደራጅተው ፋኖ የሚባሉና በቤኒሻንጉልጉሙዝ ህዝብ ስም የሚንቀሳቀሱ በህነን የሚባሉ ጽንፈኞች ህዝባችንን እያፈናቀሉ ነው። እየተፈናቀለ እየተገደለ እየተዘረፈ ያለው ህዝብ እስከ መቼ ነው ይህ ሁሉ ግፍ የሚደርስብኝ? በማለት የነቀምት ከተማና የምስራቅ ወለጋ ዞን ህዝብ አንድ ላይ በመሆን በወለጋ ስታዲየም ተገኝቶ በዛሬ ዕለት ድምፁን አሰምቷል። ሰልፈኞቹ በመፈክራቸው ካወገዟቸው መካከል ሸኔ፣ ፋኖና ቤኒሻንጉል ህዝቦች ነጻነት ንቅናቄ ቤሄነን ይገኙበታል። ከቤሄነን ታጣቂዎች በኩል ምላሽ ለማግኘት ሙከራ አድርገን አልተሳካም። ፋኖ በሚል ሰልፈኞቹ የጠቀሷቸው ደግሞ ይህ ነው የሚባል አደረጃጀት የሌለውና በአማራ ክልል የሚደረግ የወጣቶች እንቅስቃሴ በመሆኑ ምላሽ ማካተት አልቻልንም። በሌላ በኩል መንግስት ሸኔ እያለ የሚጠራውና ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት በዩናይትድ ስቴት ስቴትስ የሚገኘው ቃል አቀባይ አቶ ወዳ ተርቢ የአፋን ኦሮሞ ዝግጅት ባልደረባ ነሞዳ እንዲ በጉዳዩ ላይ ጠይቋቸው በሰጡት ምላሽ የሰልፈኞቹ ሀሳብ የራሳቸው ሳይሆን የመንግስት ነው ብለዋል። መንግስት ስማችንን ያጠፋል ያሉት ቃል አቀባዩ በነቀምቴ ከተማ ተደረገ የተባለው ሰልፍም በህዝቡ ፍላጎት ሳይሆን በመንግስት አስገዳጅነት መሆኑ እሙን ነው ብለዋል። አቶ ኦዳ አክለውም ህዝቡን አስገድዶ መንግስትን እንዲደግፍ ሰልፍ ማውጣት በሆዴድ ጊዜም የተለመደ ተግባር ነበር ካሉ በኋላ መንግስት መብት ለመጠየቅ የሚወጡ ሰዎችን ያስራል፣ ይገድላል ሲሉ ተናግረዋል። የነቀምቴ ከተማ ነዋሪዋ ወይዘሮ ሊዲያ ኢዶሳም በአካባቢያቸው ለተፈጠረው የሰላም መደፍረስ ታጣቂዎቹን ተጠያቂ ያደርጋሉ። ስታዲየም የተገኙትም የህዝቡን ሰላም የሚያውኩ አካላትን ለመቃወም መሆኑን ገልጸዋል። ሰላምን ለማስፈን የድርሻቸውን እንደሚወጡም ተናግረዋል። እኛ ሰላምን ነው የምንፈልገው። ወለጋ የወለጋ ወጣት የወለጋ ማህበረሰብ ሰላምን ይፈልጋል የሚል ህዝብ ዛሬ ወጥቶ በአንድ ድምፅ ሲያሳይ ነበረ። እንደ አንድ የነቀምት ነዋሪ ድምፃችን አሰምተን ድምፅ ብቻ ሳይሆን ድርጊቶችን ከዚህ በኋላ ፊት ለፊት እንቆማለን። የነቀምቴ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደሳለኝ አባገዳዎች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች በአጠቃላይ ከሁሉም ማህበረሰብ የተውጣጡ አካላት ያለምንም አስገዳጅነት በሰልፉ ላይ ተሳ የጽንፈኞችን ድርጊት አውግዘዋል ብለዋል። ከኦሮሚያ ክልልና ፌዴራል የተወከሉ አመራሮችም ተገኝተው ለተሳታፊዎች መልእክት ማስተላለፋቸውን ገልጸዋል። በሰልፉ ከተወገዙት መካከል መንግስት ሸኔ የሚለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸማቂ ቡድን ለመንግስት ውንጀላ በተደጋጋሚ የመንግስት ኃይሎችን መልሶ ተጠያቂ ሲያደርግ መቆየቱን አስመልክቶ ምላሽ ሰጥተዋል። ህዝባችንን የሚያፈናቅሉ የሚያሰቃዩ አካላት የመንግስት ኃይሎች ናቸው፣ ንብረቱንም የሚያወድሙት የሚሉ የተለያዩ መሰረተ ቢስ የሆኑ ወሬዎች በማኅበራዊ ትስስር ገጾች ይታያሉ። ነገር ግን በዛሬው ሰላማዊ ሰልፍ እንኳ ቢሆን ህዝቡ የሚለው የመንግስት የጸጥታ ኃይሎች ከጎናችን መሆን አለባቸው እያለ ነው። ምክንያቱም የጸጥታ ኃይሉ የተገነባው ከሕዝቡ ወጥቶ ስለሆነ። በምዕራብ ኦሮሚያ በተለይም በወለጋ ዞኖች በርካቶች የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው መፈናቀላቸውን ከዚህ ቀደም ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። በተከታዩ ዘገባችን ከአምቦ ወደ ላሊበላ ነው የምንወስዳችሁ። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን እና የሌሎች ሀገራት ኤምባሲ ተወካዮች ወደ ሰሜን ኢትዮጵያ በመጓዝ የላሊበላ ውቅር አብያተ ክርስቲያናትን ጎብኝተዋል። አምባሳደር ጃኮብሰን በዚህ ጉብኝት ወቅት ከአካባቢው ነዋሪዎችና መሪዎች ጋርም ተገናኝተው በኮቪድ 19ና በሰሜኑ የኢትዮጵያ ጦርነት ምክንያት በተቀዛቀዘው የአካባቢው ቱሪዝም ጉዳይ ላይ ውይይት አካሂደዋል። የኢትዮጵያ ቱሪዝም ሚኒስቴር ሚኒስትር ዴታ አቶ ስለሺ ግርማ ለአምባሳደር ትሬሲና ሌሎች እንግዶች ባደረጉት ገለጻም በሰሜን ኢትዮጵያ ጥለውት ያሉት የተባለውን የጉዞ እቀባ ያነሱ ዘንድም ጠይቀዋል። ገልሞ ዳዊት ከሰሜን ወሎ ላሊበላ ያደረሰን ዘገባ አለ እንደሚከተለው ይቀርባል። ወጣት ታደሰ የጤናው የላሊበላ ከተማ ነዋሪ ነው። በአዝጎብኝነት ስራ የሚተዳደረው ታደሰ ኮቪድ፣ እንዲሁም የሰሜን ኢትዮጵያው ቀውስ በነዋሪው ላይ ስላስከተለው ተጽዕኖ ነው እንደምከተለው ያብራራል። በፊት ሀይ ሲዝን የሚባል አለ እስከ ሶስት መቶ አራት መቶ አምስት መቶ ድረስ የሚደርስበት አጋጣሚ ነበረ። እነዚህ ግን ውስን ቀኖች ናቸው። አሁን ግን ኮቪድ ከተፈጠረ በኋላ ኢቭን ላይንህ አንድ እንግዳ የማናይበት ደረጃ ላይ ደርሰን እነዚህን ሁለት ዓመታት አሳልፈናል ማለት ነው። ከዛ በመሃል ላይ ቱሪዝሙ ሪከቨር ማድረግ ሲጀምር ጦርነቱ መጣ። ጦርነቱም እንደዚህ ሙሉ በሙሉ ሴክተሩን ጎድቶታል ማለት ነው ኮቪዱ ኢኮኖሚያችን አቃውሶታል። ኢኮኖሚያችን አቃውሶታል። ጦርነቱ ደግሞ ከኢኮኖሚም አልፎ የስነልቦና ጫና አሳድሮብናል በህብረተሰቡ ላይ ማለት ነው። ታደሰ አሁንም አንጻራዊ ሰላም አለ በሚባልበት ወቅት እንኳን የቱሪስት ፍሰቱ አስተማማኝ አይደለም ሲል ያለውን ስጋት ያስቀምጣል። ባለፈው ቅዳሜና እሁድ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ አን ጃኮብሰን እንዲሁም የሌሎች የአውሮፓና ና አውስትራሊያ ተወካዮች ላሊበላም በቦታው ተገኝተው ጎብኝተዋል። በኢትዮጵያ ቱሪዝም ሚኒስቴር ሚኒስትር ዴኤታ አቶ ስለሺ ግርማ በጉብኝት ሥነ ሥርዓቱ ላይ ነበሩ። የሰሜኑ ኢትዮጵያን ጦርነት ተከትሎ በበርካታ የቱሪስት መዳረሻ ቦታዎችና ቅርሶች ላይ ጉዳት ደርሰዋል ብለዋል። ትራንስፖርት ችግር የነበረበት ኤርፖርቱ አገልግሎት ጀምሮ አውሮፕላን ወደ ላሊበላ መምጣት ጀምሯል። ከገና ጀምሮ በሁለተኛው ደረጃ ቅርሱና መስህቡ በወታደር ተይዞ የነበረ ነው። አሁን በሰላማዊ ሁኔታ ነው የሚገኘው። ሁላችንም በሰላም የተንቀሳቀስና ያለ ነው። ሃይማኖታዊና መንፈሳዊ አገልግሎ ግልጋሎቱም በእርግጥ አልተቋረጠም ነበር፣ በፊትም በተወሰነ መንገድ፣ ግን አሁን ህዝቡ በሚፈልገው ደረጃ ኢትዮጵያ፣ አለም ህዝብ በሚፈልገው ደረጃ ላሊበላ፣ ኢትዮጵያ ብቻ አይደለም የዓለም ቅርስ ነው። ስለዚህ ሁሉም ሰው ላሊበላ መጥቶ ማየት የሚችልበት ቅርሱም ነጻ የወጣበት እድል አለ። በሶስተኛ ደረጃ አገልግሎት ሰጪ ተቋማቱ የተወሰኑ የተጎዱ አሉ። እስካሁን ድረስ ድጋፍ የሚፈልጉ አሉ። ነገር ግን ስቲል አገልግሎት በተወሰነ መንገድ ቢሆን አገልግሎት ሆቴላቸውን ንግድ ተቋማቸውን ከፍተው እየሰጡ ያሉ አሉ። በተመሳሳይ በጣም ጥሩ እድል ነው ብዬ የማስበው ደግሞ በዚህ ደረጃ ያለውን መነቃቃትና ዝግጁነት ወይም ሬዲነስ የሚመሰክር ኤምባሲዎች፣ አምባሳደሮች እና ሌሎች ዓለም አቀፍ ተቋማት ተወካዮች መምጣታቸው ትልቅ እድል ይፈጥራል። ምክንያቱም አንዱ ቱሪስቶች ወደ ላሊበላ የማይመጡበት ወይ ወደ ኢትዮጵያ የማይመጡበት ትልቁ ምክንያት የኤምባሲዎች ወይም የአምባሳደሮች የጉዞ ምክር ወይም ትራቭል አድቫይስ ወይም የጉዞ ማስጠንቀቂያ ትራቭል ባን የምንላቸው እጅግ በጣም ከፍተኛ ተጽዕኖ ሲፈጥሩ ቆይተዋል። ሶ ኤምባሲዎች፣ ተወካዮቻቸው፣ አምባሳደሮች በእኒህ ቦታዎች ላይ መጥተው በአካል አይተው የሆቴሎቹን ዝግጁነት የፍላይቱን ሴፍቲ የማህበረሰቡን የእንግዳ ተቀባይነት አይተው ጀንዊንሊ ምስክርነት ይሰጣሉ ብያምናለሁ። አቶ ስለሺ ቱሪዝም ሚኒስቴርና በአጠቃላይ መንግስት የተለያዩ ስልጠናዎችንና ድጋፎችን ለተጎጂ ተቋማት እየሰጠ እንደሆነም አብራርተዋል። ዩናይትድ ስቴትስና ሌሎች ሀገራትም በኢትዮጵያ ላይ ጥሎት ያሉትን የጉዞ ይቀባን እንዲያነሱም ጠይቀዋል። መምህር አባጽጌ መዝገበው ከአንድ ሺህ በላይ ካህናት፣ ከአንድ መቶ በላይ የጥበቃ ሰራተኞች እንዲሁም አረጋውያን ማዕከልና ህጻናት የአብነት ተማሪዎች ከሁለት ሺህ በላይ በአጠቃላይ በገዳሙ የተዳደሩ አሉ። እስከ ቤተሰቦቻቸው ወደ አስር ሺህ ይሆናሉ። የከተማዋም እንደዚሁ በርካታ ሆቴሎች አሉ። አሁን አገልግሎት እየሰጡ አይደለም። የሆቴል ሰራተኞቹ ስራ ፈተው ነው ያሉት ጋይዶች። ዛሬ እንግዲህ እነዚህን ሁሉ ችግሮች ለመፍታት ግንባር ቀደም ሚና ይጫወታም ብለን እናስባለን። የዛሬው ጉዞ ስለተደረገው ነገር ሁሉ እጅግ በጣም እናመሰግናለን። ነገር ግን አሁንም በላሊበላ የመሰረት ልማቶች ሙሉ በሙሉ ወደ ቦታቸው አለመመለስ ለቱሪዝም ፍሰቱ መሳለጥ አስቸጋሪ መሆኑም ሌላ ችግር ነው ይላሉ ወይዘሮ ቅድስት ታሪያ የአካባቢው የህዝብ ተወካይ። በግጭቱ የመጀመሪያው ጉዳት የደረሰበት መብራቱ ነው። ምክንያቱም መብራቱ ሰብስቴሽናችን የኛ ዋናው ማከፋፈያ አላማጣ ነው። ስለዚህ አላማጣ በጠላት ቁጥጥር ስር ነው፣ ሂዶ ማስተካከል ምንም አይቻልም። ትልቁ ጄኔሬ በጣም የሚያስፈልገው መብራት ስለሆነ እዚጋ ያለውን ነገር ተባብረን ስራ መስራት መቻል ያለብን መንግስት እንደ መንግስት ከገና ጀምሮ ጄኔሬተር አስቀምጧል ያው ችግሩን ለመቅረፍ ነገር ግን ያን ጄኔሬተር ሊያንቀሳቅስ የሚችል የነዳጅ አቅርቦት ባለመኖሩ ምክንያት በወር አራት ሚሊዮን ብር ማግኘት አልተቻለም ምክንያቱም የወደመ ከተማ አስተዳደር ነው ያንን ሚሊዮን ብር ሊያንቀሳቅስ የሚችል በጀት እጥረት ባለመኖሩ ምክንያት ትልልቅ ጄኔሬተሮች ሁለት ተመጥተው ተቀምጠዋል ማለት ነው ውቅር አብያተ ክርስቲያናቱን ተዘዋውረው የጎበኙት አምባሳደር ትሬሲም ለተደረገላቸው አቀባበል ምስጋና አቅርበው በላሊበላ ያሉ ቅርሶችንም አድንቀዋል። እንደሚታወቀው ላሊበላ ከተማ መቶ በመቶ በቱሪዝም ላይ የተመረኮዘ ከተማ ነው ይህንን ታሪካዊ ቅርስ ጎብኚዎች መጥተው ካልጎበኙት በስተቀር ቅርሶቹን ማቆየት ሊቸግራቸው ይችላል ሌላ ደግሞ መታወቅ ያለበት በላሊበላ ያለው እንግዳ ተቀባይነት የራሱ የሆነ ልዩ መንፈስ አለው እናም ስለዚህ ጉዞ የሰሙ ሁሉ ይህን ቦታ መጥተው ያያሉ ብዬ ተስፋ አድርጋለሁ ምክንያቱም ለእኔ በጣም ልዩ ነበርና ከአምባሳደር ትሬሲ ጋር በተባበሩት መንግስታት የኢትዮጵያ ቢሮ አስተባባሪ ካትሪን ሶዚ በኢትዮጵያ የዩኔስኮ ተወካይ ዶክተር ዮሚኮ ዮኮዜክ እንዲሁም የአውስትሬሊያ፣ የኒው ዚላንድና የፈረንሳይ ኤምባሲ ተወካዮችም በላሊበላው ጉብኝት ላይ ተገኝተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ የተለያዩ አካባቢዎች በመከሰት ላይ ናቸው ባላቸው የጸጥታ ችግሮች ምክንያት ኢትዮጵያን ደረጃ ሶስት ወይም ሌቨል ትሪ ብሎ በሰየመው የቅድመ ጉዞ ማስጠንቀቂያ ዝርዝር ውስጥ አካተው ይገኛል። ለአሜሪካ ድምፅ ገልሞ ዳዊት ከአማራ ክልል ሰሜን ወሎ ዞን ላሊበላ ወደ ስፍራው ተጉዞ ዘገባ ነው ያጠናቀረልን። ገልሞ ዳዊትን አመስግነን ሌላ ወደ አማራ ክልል ለዘገባ ወደ አቅናና ሌላ ዘገባ ወዳ አሰናዳልን። ተከታይ መሰናዶ ነው የምናልፈው የትግራይ ሀይሎች በበህዳር በህዳር ወር ላይ በአማራ ክልል የሚገኙ ሆስፒታሎች ላይ ጥቃት በማድረስና የውሃ ማስተላለፊያዎችን ሆን ብለው በማበላሸት የጦር ወንጀል የሚባል ድርጊት መፈጸማቸውን በሰሜናዊ የአማራ ክልል የሚገኙ ባለስልጣናት አስታወቁ። የ የአሜሪካ ድምጽ ዘጋቢ ወደ አማራ ክልል ተጉዞ ያጠናቀረው ዘገባ ነው። ዘጋቢያችን ሄነሪ ዊልኪንስ ከሐይቅ ከተማ ያደረሰን ዘገባ ነው። ስምኝሽ የቆየ ታቀርበዋለች። በሐይቅ ከተማ የሚገኘው ሆስፒታል የድንገተኛ መቀበያ ክፍል በከፍተኛ ሁኔታ ጉዳት ደርሶበታል። ጣሪያው ሙሉ ለሙሉ ፈራርሷል። መስኮቶቹ ተሰባብረዋል። የሆስፒታሉ ሰራተኞች እንደሚሉት ህወሀት ህዳር 15 2014 ዓ ም ከተማዋ ላይ ጥቃት ባደረሰበት ወቅት ሆስፒታሉ ሆን ተብሎ ኢላማ ተደርጎ ነበር። ሱልጣን መሐመድ በሐይቅ ሆስፒታል የራዲዮሎጂ ባለሙያ ሲሆን ተዋጊዎቹ የጤና ማዕከሉን ለማጥቃት ከፍተኛ የጦር መሳሪያ መጠቀማቸውን ይናገራል። ታርጌቲንግ ፍሮም ኤሪያ ቀኑ ቅዳሜ ይመስለኛል። የህወሀት ቡድን ከርቁኖ በዋናነት ድንገተኛ ክፍሉን ይህንን ክፍልና የቀዶ ጥገና ክፍሉን ኢላማ አድርገው ተኮሱ። ይመስለኛል እንደ ሞርታር ያለ ከባድ የጦር መሳሪያን ነው የተጠቀሙት። ሱልጣን እንደሚለው የህወሀት ታዋጊዎች ተመልሰው ወደ ሆስፒታሉ በመምጣት መድኃኒቶችን፣ የኤክስሬ ማሽኖችንና የአልትራሳውንድ መመርመሪያዎችን ጨምሮ ሌሎች የህክምና መሳሪያዎችን ዘርፈው ወስደዋል። ሱልጣን አክሎ የህወሀት ኃይሎች ጥለዋቸው የሄዱት ጥቂት መሳሪያዎች ቢኖሩም የተወሰነ ክፍላቸውን በመውሰዳቸው አሁን ጥቅም መስጠት እንደማይችሉ ያስረዳል። የህወሀት ታዋቂዎች ይህን የውሃ ማስተላለፊያ ጣቢያም ሆን ብለው በማበላሸት ህብረተሰቡ ውሃ እንዳያገኝ ማድረጋቸውንም የሐይቅ ነዋሪዎች ይናገራሉ። አሁን በመላ ከተማዋ የሚኖሩ ሰዎች የፕላስቲክ ጀሪካኖችን በመያዝ ውሃ ፍለጋ ሲዘዋወሩ ይታያሉ። ወደ ሰሜን ገፋ ባለው ወልዲያ ከተማ የሚገኘው ሆስፒታልም እንዲሁ በህወሀት ታዋቂዎች ከፍተኛ ዝርፊያ እንደተፈጸመበትና ሰራተኞቹም ከፍተኛ ማስፈራሪያ እንደደረሰባቸው ዶክተር አያሌው አባተ ይገልጻሉ። የወራሪው ኃይል ያው በተለያየ ጊዜ እየመጣ መከላከያ ታክማላችሁ እንገላችኋለን እያለ ብዙ ጊዜ የሚያስፈራራበት ጊዜ ነበረ። እየተመላለሱ የተኙ ታካሚዎችን እንደ እናንተ መንግስት መግደል ነበር፣ እናንተ መድኃኒት አላችሁ፣ እኛ መድኃኒት የለንም እያሉ ማለት የተለያየ ዛቻ የነበረበት ሁኔታ ነበርና የህዋት ወታደሮች ወደ ሆስፒታሉ መጥተው የህክምና ባለሙያዎችን ማስፈራራት ጀምሮ፣ ለመከላከያ ሰራዊት ምንም አይነት የህክምና አገልግሎት ስትሰጡ ብናገኛችሁ እንገድላችኋለን ይሉ ነበረ። የጤና ተቋማት ለሁሉም ማህበረሰብ አገልግሎት የሚሰጡ እንደመሆናቸው መጠን ኢላማ ሊደረጉ አይገባም ነበር። የጄኔቫ ኮንቬንሽን በመባል የሚታወቀው በጦርነት ወቅት ሊከበሩ የሚገቡ ድንጋጌዎችን የያዘ ዓለም አቀፍ ስምምነት፣ ለጦርነት ዓላማ ጥቅም ላይ ያልዋሉ የውሃ ማስተላለፊያዎችንና ሆስፒታሎችን ሆን ብሎ ማጥቃት የጦር ወንጀል መሆኑን ይደነግጋል። ፌዴራል መንግስቱ የህግ ማስከበር ዘመቻ ያለውን እርምጃ በትግራይ ሲያካሄድም ተመሳሳይ ጥቃቶች በጤና ተቋማት ላይ ተፈጽመዋል። የተባበሩት መንግስታት ድርጅት ባለፈው ዓመት ሰኔ ወር ላይ ባወጣው ሪፖርት በትግራይ ከሚገኙ 224 የጤና ተቋማት ጥቅም የሚሰጡት አርባ ብቻ መሆናቸውን አስታውቆ ነበር። በአምነስቲ ኢንተርናሽናል ጥናት አጥኚ የሆኑት ፍስሐ ተክሌ ይህን በትግራይ የጤና ተቋማት ላይ የተፈጸመውን ጥቃት በተመለከተ ሲያስረዱ ይህም ብለዋል። ግጭቱ ከተጀመረ አንስቶ ጉዳት በደረሰባቸው አካባቢዎች የሚገኙ የጤና ተቋማት ላይ የተፈጸሙ ጥቃቶችን ስንመዘግብ ቆይተናል። በአንዳንድ ቦታዎች ላይ በተደረጉ ጥቃቶችና የቦምብ ድብደባዎች ሆስፒታሎች ያለ ልዩነት ኢላማ ሆነዋል። ለምሳሌ በሽሬና በሌሎች የትግራይ አካባቢዎች የደረሰው ሁኔታ ያ ነው። የህወሀት ቃል አቀባይ የሆኑት አቶ ዮሐንስ አብርሃም በአማራ ክልል ተፈጸሙ የተባሉ ውንጀላዎችን አይቀበሏቸውም። የትግራይ ኃይሎች በአማራ ክልል ሀይቅ ውስጥ ሆስፒታል አውድመዋል የሚለውን ውንጀላ በተመለከተ እንደነዚህ አይነት ውንጀላዎች ለእኛ አዲስ አይደሉም። የኢትዮጵያ መንግስትና የኤርትራ መንግስት የተካኑት አንድ ነገር ራሳቸው ወንጀል ፈጽመው ሌሎችን እንደ ጥፋተኛ ማስመሰላቸው ነው። የአማራ ክልል ጤና ቢሮ እንዳስታወቀው በክልሉ የሚገኙ ከአምስት መቶ በላይ የጤና ማዕከላት በግጭቱ ጉዳት ደርሶባቸዋል ወይም ሙሉ ለሙሉ ወድመዋል። ይህን ቁጥር በገለልተኛ አካል ለማረጋገጥ ግን አልተቻለም። አሁን ዋሽንግተን በዚህ ሳምንት ተከታዩን ሰዓት ይወስዳል። እንደ አውሮፓውያን የዘመን አቆጣጠር በ1973 ዓ ም የጸደቀው እና ሮ ቪ ዌድ በሚል መጠሪያ የሚታወቀውን ጽንስ ማቋረጥ በሀገር አቀፍ ደረጃ ህጋዊ ያደረገ ታሪካዊ ውሳኔ ለማጽናት በወጣ ረቂቅ ላይ ዴሞክራት የዩናይትድ ስቴትስ ምክር ቤት አባላት በያዝነው ሳምንት ድምጽ ለመስጠት ግፊት እያደረጉ ይገኛሉ። በሪፐብሊካን የምክር ቤት አባላት የመታገድ እድል እንደሚገጥመው የሚጠበቀውን ረቂቅ ህግ አስመልክቶ የአሜሪካ ድምጹ አራሽ አራብ ሳዲ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርበዋል። በዩናይትድ ስቴትስ የሴቶችን ጽንስ የማቋረጥ መሠረታዊ መብት ያረጋገጠው የፌዴራል ሕግ ወደ ማብቃቱ የተቃረበ ይመስላል። ይህም አነጋጋሪ ሁኔታ የጠቅላይ ፍርድ ቤቱን አስተያየት ያዘለው ረቂቅ ሾልኮ መውጣትን ተከትሎ ባለፈው ሳምንት ነው የጀመረው። እስካሁን ባለውም ሮቪ ዌድ ወይም የሮና ዌድ ጉዳይ በመባል የሚታወቀው ይህ በመላው ዩናይት ስቴትስ ጽንስ ማስወረድን ህጋዊ ያደረገ ታሪካዊ ውሳኔ መቀልበስ የሚያስችል ድምፅ የጠቅላይ ፍርድ ቤቱን አብላጭ የያዙ ወግ አጥባቂ ዳኞች ይሁንታ አግኝተዋል። ከሪፐብሊካን ወገን የሆኑት የአርካንሳው አገረ ገዢ አሳ ሁቺንሰን ለኤቢሲ ቴሌቪዥን ጣቢያ ዚስ ዊክ ለተሰኘ ፕሮግራም ሲናገሩ Each state has differing views on uh the uh, where we should have on abortion. Yandan Lugazat, since we trek omnialu. But Arkansas, Yal Tuladin has an heels minka backabun police action. And Nam Salazi, Aun, Rovi Wade, Katikal Bussa, Yalto Ladun has an health lamasback in Miaschil, Kask Ashig Linorigbal እንደ አውሮፓውያን የዘመን አቆጣጠር በ1973 ዓ ም በሮቪ ዌድ ጉዳይ ላይ የተላለፈውን ውሳኔ ተከትሎ ለአምስት አስርተ ዓመታት የዘለቀ ሪዮት ዓለማዊ ጎራ የለየ ትንቅንቅ ተካሂደዋል። ከዚያም የፕላንት ፓረንትሁድ እና የኬዚ ጉዳይ በሚል በተመሳሳይ የተካሄደው የሕግ ሂደት የጠቅላይ ፍርድ ቤቱን እጩ ዳኞች ለማጽደቅ ምክር ቤቱ በተለያዩ ጊዜያት በሚያካሄዳቸው የምስክር መስሚያ ሂደቶች ወቅት ልዩ ትኩረት የሚሰጠው ርዕሰ ጉዳይ መሆኑና እጩዎቹም በጊዜው እነኛን የቀደሙ ውሳኔዎች አስመልክቶ ሲጠየቁ በሚሰጧቸው አስተያየቶች ውሳኔዎቹ በጉዳዩ ላይ መደምደሚያ ያስቀመጡ ናቸው ብለው ነበር የሚመልሱት። ከዛሬዎቹ የጠቅላይ ፍርድ ቤት ዳኞች ኤሚ ኮኒ ባሬት፣ ብሬት ካቨና፣ ኒል ጎርሲች እና ሳሙኤል አሊቶ እጩ ሆነው በቀረቡባቸው ጊዜያት ከተናገሩት ኬሲ በመባል የሚታወቀውን የህግ ጉዳይ ውድቅ የማደርግበት ምንም አይነት አጀንዳ ወይም እቅድ የለኝም። ሕግን የማስከበርና በሕግ ጉዳዮች ላይ እንዳመጣጣቸው የመወሰን እንጂ ሮቪ ዌድን ወይንም የሮና ዌድን ጉዳይ አስመልክቶ ማስታወስ ከሚገባ በጣም አስፈላጊ ነገሮች አንዱ ባለፉት አርባ አምስት ዓመታት ውስጥ በተደጋጋሚ ቀርቦ መጽደቁ ነው። በ1973 የተወሰነው የሮ ቪ ዌድ ወይም የሮና ዌድ ጉዳይ በዩናይትድ ስቴትስ ጠቅላይ ፍርድ ቤት በቀደመ የሕግ ውሳኔነቱ ከምሳሌ የሚቆጠር ነው። ፍርድ ቤቶች ቀደም ባሉት የዳኝነት ውሳኔዎች ውስጥ የተካተቱ ፍርዶችን ከዚህ በልሃት የተሞላ ውሳኔ ለመድረስ የተካሄደበትን መንገድ ወይም ሂደት ማክበር አለባቸው። በዳኛ ሳሙኤል አሊቶ የተጻፈውን እና ሾልክ የወጣውን ይህን ረቂቅ ተከትሎም ሰራተኞች የሚፈጠረውን ግርግር የሚ የሚገድብ አጥር በፍጥነት በጠቅላይ ፍርድ ቤቱ ቅጥር ግቢ ዙሪያ ቆሙ። የፅንስ ማቋረጥ መብት ተሟጋቾች ጠቅላይ ፍርድ ቤቱ ያን የቀደመ ሕግ የሚቀለብስ ውሳኔ ያሳለፈ እንደሆን ዩናይትድ ስቴትስ እንደ ሀገር አንዳች ግዙፍ እርምጃ ወደኋላ እንድትራመድ የሚያደርግ ነው ሲሉ አስጠንቅቀዋል። በምክር ቤቱ ከዲሞክራት ፓርቲ ወገን የሆኑት ሴናተር ኤሚ ክሎባቸር ለኤቢሲ ቴሌቪዥን በሰጡት አስተያየት ይህ ውሳኔ በምርጫ ወቅት የደጋፊዎቻቸውን ድምፅ ለማሰባሰብ የታለመ ነው ሲሉ ተችተዋል። የአዲሱ ትውልድ ሴቶች እየሆነ ያለውን እየተመለከቱና አንድ ጊዜ ቆዩኝማ፣ ነገሮች እንዲሻሻሉና ወደፊት የሚያራምዱ እንዲሆኑ ከሚጠበቅበት ከእኔ ይልቅ እናቴና አያቴ የነበሩበት ጊዜ የሰዎች መብት የተሻለ የሚከበርበት ሊሆን ነው ማለት ነው 15 ግዛቶች በሕክምና የሚደረግ የጽንስ ማስወረድ መብትን ለመከልከል የተዘጋጁበት ሁኔታ እንደ ነገሩ የሚጣጣፍ ወይም የሚጠጋገድ አይነት ሂደትስ ማየት አለብኝ ሲሉ መጠየቅ ሊገደዱ ነው። ይህ ነው ሰዎች በኢንተርኔት አማካኝነት በሚያደርጓቸው ምልልሶች እየታየ ያለው ምን አይነት ዓለም ውስጥ ነው እየኖርኩ ያለሁት የሚያስብሉ ዩናይትድ ስቴትስ ውስጥ ከሚካሄዱት ፅንስን የማስወረድ ሂደቶች ከግማሽ በላይ የሚሆኑት ከቀዶ ህክምና ይልቅ በመድኃኒት ህክምና ዘዴዎች የሚፈጸሙ ናቸው። በሪፐብሊካኖች የሚመሩ ግዛቶች የሚበዙት እነኛ መድኃኒቶች ሥራ ላይ እንዳይውሉ የሚያደርጉ ውሳኔዎችን እያሳለፉ ነው። መድኃኒቶቹ ከፅንስ ማስወረድ በተጨማሪ በእርግዝና ወቅት ድንገት የሚገጥም የማኅፀን ደም መፍሰስን ተከትሎ የሚመጣ የፅንስ መጨንገፍን ለመከላከልም የሚውሉ ናቸው። አንዳንድ ግዛቶች የወሰዷቸው እርምጃዎች ደግሞ በአስገድዶ መድፈር ወንጀል ወቅት አሊያም የደም ትስስር ባላቸው ሰዎች ወይም ዘመዳሞች መካከል የሚፈጸም ግንኙነት የሚፈጠር ጽንስን ለማስወረድ የሚወሰደውን እርምጃም ሳይቀር ያግዳሉ። የሉዊዚያና ክፍለ ግዛት ለምሳሌ የጠቅላይ ፍርድ ቤት ውሳኔ ሀሳብ ሾልኮ በወጣ ቀናት ውስጥ ጽንስ ማስወረድን በእናትና በጤና እንክብካቤ አቅራቢው እንደሚፈጸም የግድያ ወንጀል የሚፈርጅ ሕግ ለማጽደቅ እየተንቀሳቀሱ ነው። ቁጥራቸው በደርዘን የሚሰሉ ግዛቶችም ያን የቀደመ የሮ ውሳኔ የተባለ ህግ የሌለበትን አገሪቱ የምትመራበት የህግ መሰረት በማድረግ የክስ መዝገቦችን ሲከፍቱ፣ የጠቅላይ ፍርድ ቤቱ ይፋ ውሳኔም ከግንቦት ወር መጨረሻ ግድማ አንስቶ ሊሰማ እንደሚችል ይጠበቃል። የዜናና የትንታኔ መጽሄት የሚስተናገዱበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ አልፈናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽና ወደ ተከታዩ ዝግጅታችን እናልፋለን። አሁን ደግሞ ወደ ሀረሪ ክልል ነው የምንወስዳችሁ። ወደ ሀረሪ ክልል ስናመራ በሀገር አቀፍ ደረጃ የተዘጋጀው ከኢድ እስከ ኢድ ወደ ሀገር ቤት በሚል ማዕቀፍ ስር እንዲከበር የተወሰነው የሻዋል ኢድ በዓል በሀረሪ ክልል በሀረር ከተማ ውስጥ ተከብሯል። በዝግጅቱ ላይ የተለያዩ ወጣቶች ተገኝተው ባህላዊ ስነ ስርአቱን አከናውነዋል። አዲስ ቸኮል በዚያ ተገኝቶ ነበር። በተከታዩ ዘገባ ሁኔታው እንዴት እንደነበር ያሳየናል። አከባበሩ መነሻ በእርግጠኛነት ለመናገር ያስቸግራል የሚባለው ሸዋሊድ የረመዳን የጾም ወር ካለቀ በኋላ የሚጾሙትን ስድስት የሸዋል ኢስላማዊ ወር የጾም ቀናት መጠናቀቅን ተከትሎ የሚከበር በዓል ነው። የክልሉ ባህልና ቱሪዝም ጽሕፈት ቤት ምክትል ኃላፊ አቶ አዩብ አብዱላሂ ሸዋሊድ ሃይማኖታዊ ሳይሆን ባህላዊ በዓል እንደሆነ ተናግረው በዓሉ መከበር ከጀመረም 500 ዓመታት ገደማ አስቆጥሯል ብለዋል። ሸዋሊድ ከኢድ እስከ ኢድ በሚለው ሀገር አቀፍ መርሃ ግብር ትኩረት ተሰጥቶት መከበሩ ሸዋሊድንም በዓለም አቀፍ ቅርስነት ለማስመዝገብ የሚያደርጉትን ጥረት እንደሚያግዝ የክልሉ ርዕሰ መስተዳድር አስወርድን በሪ ተናግረዋል። ከኢድ እስከ ኢድ ወደ ሀገር ቤት መርሃ ግብር ከሸዋል ኢድ ባህላዊ ፌስቲቫል ጋር ተቀናጅቶ መካሄዱ ሸዋል ኢድን ይበልጥ የሚያደምቀውና በዓለም ቅርስነት ለማስመዝገብ የሚደረገውን ጥረት የሚያጠናክር ከመሆኑም በላይ የባህል የቅርስና የቱሪዝም ሀብቶችን በመጠበቅ በመንከባከብና በማበልፀግ ከዘርፉ ሊገኝ የሚችለውን ዘርፈ ብዙ ጠቀሜታ አሟጦ ለመጠቀም የሚደረገውን ጥረት የሚያጠናክር እንደሚሆን እምነት የጸና ነው። በዓሉ ለማክበር ወደ ሀረር ከተማ የመጡት እና በደቡብ ሱዳን የኢትዮጵያ አምባሳደር አቶ ነቢል ማሀዲ በበኩላቸው በዓሉ ከሀረሪዎች አልፎ ሌሎችንም የሚያስተሳሰብ ነው ብለዋል። በዋነኝነት የመተሳሰብ ስለዚህ በጋራ የሚኖር ባህልን የሚያጠናክር ነው። ስለዚህ ይሄ ተጠናክሮ መጠናክር ያለበትና የኢትዮጵያን ሕዝብ በጋራ የተለያየ ሃይማኖት የተለያየ ባህል ቢኖረውም ዋና ኢትዮጵያውያን የሚታወቁበትን የመቻቻል አብሮ መኖርን በተለይ በተለይ ሀረሪ ክልል ሀረር ከተማም በዩኔስኮ የተመዘገበችበትን የመቻቻልና የሰላም ከተማነቷን የበለጠ የሚያጠናክር ነው። በዓሉን ለማክበር ከአሜሪካና ከአዲስ አበባ የመጡ የብሔሩ ተወላጆች በእነሱ ዘመን አብዛኞቹ ትዳሮች መሠረቱ የነበሩት በሸዋሊድ ቀን በሚደረግ መተጫጨት ነበር ይላሉ። ከደስ መሐመድ ሸሪፍ ይባላል። የመጣሁት ከዋሽንግተን ዲሲ ቨርጂኒያ ነው። ለበዓሉ ነው የመጣሁት። በሌላ ብሔር በሎሚ ነበር መወራወሩ። በእኛ ግን በሎሚ አይደለም እዱ በአይንና በጥቅያ በቃ በመፈቃቀል ነው። በዛ መሰረት ሆነ ማለት ነው። ይሄ ባህል ከሶሻል ሚዲያ ሳይኖር በፊት የነበረ ባህል ነው። ምክንያቱም በድሮ ጊዜ ሶሻል ሚዲያ የሚባል ነገርም ሳይኖር የማይገናኙ ጨኞች ካሉ አይቶት እሱ ያችን ሴት ማግባት የሚፈልግ ከሆነ ከቤት ማትወጣም ሴት ካለች የዛን ታይም ይፈቀድላታል። ምክንያቱም የሀረሪ ባህል ስለሆነ ለትዳር የደረሰች ሴትም ሁሉም ስለሚወጡ በዛ ታይም ላይ ይፈቀዳል ማለት ነው። የሚፈልጋትን ሴት ሆነ የምትፈልገው ወንድ በሚታዩበት ታይም ፋሚሊ ይፈቅዳል። ሶሻል ሚዲያ ራሱ ሳይኖር ማለት ነው። በዛት ላይ ለዛ ያው ሶሻል ሚዲያ ችግር የለውም በዚህ ላይ አሁንም የቀጠለ ስለሆነ ማለት ነው። ስሜ አስሊሀ መርዋን ይባላል። ይሄ ባህል እንደሚታወቀው ሁሉም ብሔር ብሔረሰቦች ተሰብስቦበት በምግብ በተለያየ ፕሮግራም አይነት ተሰብስቦበት የሚደረግ ነገር ነው። እንድሮ አከባበር በተለየ ነው የተከበረው ማለት ነው። ከዚህ በፊት በደንብ ይከበራል፣ ግን እንደዚህ አመት የተከበረ የለም። የዚህ አመት የተከበረው የሌለ ልይት ብሎ ነው የተከበረው። በጣም በቃ ብዙ አይነት ፕሮግራም አለ። በብዙ ቦታ ነው የተከባበረው እና የዚህ አመት ፕሮግራም የሌለ የተለየ ነው። ባላለው በሀረሪ ከተማ ነዋሪ ነኝ። የሀረሪ ብሔር ተወላጅ አይደለም ሙስሊም አይደለሁም። ግን በዓሉ የሀረሪ ብሔር የሚያከብረው በዓል ቢሆንም ሌሎች ብሔሮችም ሌሎች ሃይማኖት ያላቸውም ወታ ያከብራሉ። እና ስሜቱ ደስ ስለሚል ያለ ሁኔታ ድባቡ ደስ ስለሚል እዛ ነው ወተን እናከብራለን። የመጀመሪያ አይደለም። ሲወጣ ደስ ይላል በዓሉ ማክበሩ አንድነቱ ደስ ይላል። ይሄ የሀረሪ ክልል ብቻ ተወስኖ ሳይሆን ሌሎችም ሙስሊም ያልሆኑ የእስልምና ተከታይ ያልሆኑ ወተ በዓሉን ያከብራሉ። ሙሉ ቀን ሙሉ ሌሊት ለ24 ሰዓት ሳይቋረጥ የሚከበረው ሸዋሊድ እስከ ንጋት ድረስ ከጀጎልዱ ክበር እስከ ፈላና በር ያለው መንገድ ሰዎች ሲርመሰመሱበት፣ ወጣቶች ሲጨፍሩበት፣ ፈጣን ምግብ እና ጣፋጭ ቻሪዎች ደግሞ ሲሸጡበት አድሯል። በዓሉ በኤግዚቢሽን በጉብኝትና በሲምፖዚየም ጭምር ለሶስት ቀናት ተከብረዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አሁን ደግሞ ወደዚህ ወደ ዩናይትድ ስቴትስ እንመልሳችሁ። ጥንታዊ የአፍሪካ ቀንድ ሰብል ጤፍ በዩናይትድ ስቴትስ አዲስ አድናቆትን አግኝቷል። ተባበሩ መነሻ በእርግጠኛነት ለመ በምዕራብና መካከለኛው ምዕራብ በዩናይትድ ስቴትስ አካባቢዎች እየተመረተ የሚገኘው ጤፍ አብቃዮቹ ግሉተን ከተሰኘው ንጥረ ነገር ነጻ ሆኖ በሌሎች ንጥረ ምግብ ግን የበለጸገ እንደሆነ አጽንቶት ሰጥተው ያስተዋውቁታል። ጤፍን የአሜሪካ ድምፁ ዘጋቢያችን ተወልደ ወልደ ገብርኤል ወደ ኔቫዳ ግዛት ተጉዞ ያሰናዳውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። ኔቫዳ የአሜሪካ ቁማር ኢንዱስትሪ ማዕከል የሆነው ላስ ቬጋስ መገኛ በመሆኑ ትታወቃለች። በአካባቢው የሚኖሩ አንዳንድ ገበሬዎች ደግሞ ጥንታዊውን የአፍሪካ ሰብል በማብቀል ሀብታም እንደሚሆኑ ተስፋ ማድረግ ጀምረዋል። ግሉተን ከተሰኘ ንጥረ ነገር ነጻ የሆኑ ምግቦች ተፈላጊነት እያደገ መሄዱን ተከትሎም በርካታ ገበሬዎች መሠረቱ ከአፍሪካ ቀንድ የሆነውንና ከሳር ዘር የሚመደበውን ጤፍ ማብቀል ጀምረዋል። ተስፋ ድራር ያደገው ኤርትራ ውስጥ ወላጆቹን ጤፍ በማብቀል እያገዘ ነበረ። ለዩኒቨርሲቲ ትምህርት ወደ ዩናይትድ ስቴትስ ሲመጣ ታዲያ በሀገሩ ዘወትር ይመገበው የነበረው ከጤፍ የሚሰራ እንደ ስፖንጅ የለሰለሰ እንጀራ ይናፍቀው እንደነበር ይናገራል። ስለዚህ 20 ፓውንድ የሚሆን ጤፍ ከአገር ቤት አመጣውና ማርበት በነበረው ሚኔሶታ ዩኒቨርሲቲ ዘራሁት። ከዚያ ሌሎች ኮሌጆችና ዩኒቨርሲቲዎች እንዲመራመሩበት ሰጠዋቸው። ተስፋሁን ሰላም ፉድ በተሰኘው የድረገጽ መገበያየው የሰው ልጅ ካላመዳቸው እጽዋቶች ቀደምት የሆኑንና በብረት ንጥረ ነገር የበለጸገውን እህል ከታሪካዊ አመጣጡና አሰራሩ ጋር ለገበያ ያቀርባል። እዛው ኔቫዳ ውስጥ ከአቶ ተስፋ እርሻ አቅራቢያ ከመንገዱ ዝቅ ብሎ በሚገኘው ዴዘርት ኦይዚስ የጤፍና ሌሎች እህሎች መሸጫ ደግሞ ጆን ጌቶ እና ልጁ ማይልስ ካሊፎርኒያ ለሚገኙ የጅምላ አከፋፋይ ደንበኞቻቸው ጤፍ በጭነት መኪና ይሸጣሉ። ለአካባቢው ደንበኞች ደግሞ አንድ ፓውንድ በሚይዝ ዘንቢል እንደሚሸጡ ማይልስ ይገልጻል። ኔቫዳ፣ አይዳሆ፣ አሪዞና እና ደቡብ ካሊፎርኒያ ጤፍ የሚበቅልባቸው ቦታዎች ናቸው። እንደሚመስለኝ እነዚህ ቦታዎች እንደ ኢትዮጵያ አይነት የአየር ንብረት አላቸው። ጤፍ ከፍታማነት ያለው ቦታ ከፍተኛ ሙቀት ይወዳል። ሬኖ ኔቫዳ በተሰኘው ዩኒቨርሲቲ የሚገኙ ተመራማሪዎች ድርቅን መቋቋም የሚችለውን ይህን ሰብል የአየር ንብረት ለውጥን ለመቋቋም እንዲያግዝ እያጠኑት እንደሚገኙ በዩኒቨርሲቲው መምህር የሆኑት ፕሮፌሰር ጆን ጂሽመን ያስረዳሉ። በዓለም ዙሪያ በሚታየው የአየር ንብረት ለውጥ ምክንያት በምዕራብ ዩናይትድ ስቴትስ የሚገኙ አካባቢዎች እየደረቁ በመጡ ቁጥር አማራጭ ሰብሎች ላይ መዋለ ንዋይ ማፍሰስ አስፈላጊ ነው ብለን አሰብን። ቦብ ዴክስተር ስንዴ፣ ገብስና አልፋልፋ የተሰኘ የፈረስ ምግብ የሚያመርት ገበሬ ነበረ። አሁን ደግሞ በካርሰን ወንዝ አቅራቢያ በሚያርሰው መሬት ላይ ጤፍንም ጨምረዋል። ፈረሶቹ የጤፉን ገለባ በጣም ይወዱታል። የሆነ የሚጣፍጥ ቃና አለው ለነሱ ደግሞም ከአልፋ አልፋው ይልቅ ለነሱ የተሻለ ነው። ምክንያቱም የጤና ችግር የሚያስከትልባቸው የካርቦሃይድሬት መጠኑ አነስተኛ ነው። ፕሮፌሰር ኩሽመን ጤፉን ለገብ ሰብል መሆኑን ለኔቫዳ ገበሬዎች ተጨማሪ ጥቅም መሆኑን ይናገራሉ። ጆን ኩሽመን በኔቫዳ ሬኖ ዩኒቨርሲቲ የባዮ ኬሚስትሪ ፕሮፌሰር ናቸው። ጤፍ ለከብቶች እርባታ ከፍተኛ ጥራት ያለው መኖ ብቻ አይደለም ጠቀሜታው። ለሰው ልጅ ከፍተኛ ጠቀሜታ ያለው በብዙ ንጥረ ነገሮች የበለጸገና ከግሉትን ነፃ የሆነ እህል ነው። የጤፍ ገበያ በውጭ ከሚኖሩ የምስራቅ አፍሪካ ማህበረሰቦች አንስቶ ለጤናቸው ልዩ ትኩረት እስከሚሰጡ ደንበኞች እየተስፋፋ መሄዱን ያስተዋለው ተስፋ ድራር በንጥረ ነገር የበለጸገውና ምግብ በሰውነት ውስጥ መፈጨት እንዲችል የሚያደርገው ፋይበር በብዛት የሚገኝበት እህል በዓለም አቀፍ ደረጃ ተፈላጊ እንደሆነ ይናገራል። በጤፍ ብስኩቶችን፣ ፓንኬክ፣ ለስላሳ ቂጣዎችን፣ ገንፎና ፒዛም መስራት ይቻላል። አሁን ፒሳሃት ለተሰኘው ምግብ ቤት ጤፍ አቅረብንላቸው። ከጉልተን ነፃ በሆነው ጤፍ ፒሳ እንዲጋግሩ ለማድረግ አብረን እየሰራን ነው። ለጤፍ ሰብል ያለው ፍላጎት እጅጉን እያየለ መሄዱን ተከትሎ ተስፋ ድራር የጤፍ እርሻውን ወደ ካንሳስ፣ ሚኔሶታና ቴክሳስ የዩናይትድ ስቴትስ ግዛቶች እያስፋፋ ይገኛል። ለአሜሪካ ድምፅ ዘገባ ተወልደ ተስፋ ጋብር ከዊኒማክ ኔቫዳ ያጠናቀረውን ዘገባ ያሰማኋችሁ ሀብታሙ ስዩብ ነኝ ከዋሽንግተን ዲሲ ወደ ዕለቱ የሰኞው ምሽት የመጨረሻ ዘገባችን ነው የምናልፈው ስፖርት በኬኔዲ አባተ በተለያዩ የአውሮፓ ከተሞች በተካሄዱ ውድድሮች ኢትዮጵያውያን አትሌቶች ድል ቀንቷቸዋል ከእነዚህም መካከል በሆነው በስፔን ባርሴሎና ትናንት በተካሄደ የማራቶን ውድድር ኢትዮጵያውያኑ አትሌቶች በሁለቱም ጾታ ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ ነው ያሸነፉት በሴቶች ምድብ የተካሄደውን ውድድር አትሌት መሰረት ገብሬ በ2 ሰዓት ከ23 ደቂቃ ከ11 ሰከንድ በማጠናቀቅ የራሷን ምርጥ ሰዓት ከ4 ደቂቃ በላይ እንዲሁም የስፍራውን ክብረ ወሰን በ42 ሰከንድ በማሻሻል አሸንፋለች የሀገሯ ልጆች ያንቱ ኩሜላና ዘነቡ ፈቃዱ ደግሞ ሁለተኛና ሶስተኛ በመውጣት የብርና የነሐስ ሜዳሊያ ባለቤት ሲሆኑ የአራተኝነቱን ና የአምስተኝነቱን ደረጃ ይዘው ያጠናቀቁትም ኢትዮጵያውያን አትሌቶች ናቸው። በወንዶች ምድብም እንዲሁ ኢትዮጵያዊው ይሁንልኝ አዳነ በ20553 የስፍራውን ክብረ ወሰን እንዲሁም የራሱን ምርጥ ሰዓት በማሻሻል ውድድሩን በአንደኝነት አጠናቋል። ሌሎች ኢትዮጵያውያን ገብሩ ረዳኸኝና ከበደ ዋሚ ደግሞ ሁለተኛና ሶስተኛ የወጡ አትሌቶች ናቸው በቼክ ሪፓብሊክ ሙራግ በተካሄደ ሌላ የማራቶን ውድድር ደግሞ በሴቶች ኢትዮጵያዊቷ በቀለች ጉደታ ውድድሩን 2256 በሆነ ሰዓት በማጠናቀቅ ስታሸንፍ ኬንያዊቷ ፑሪቲ ቻንጎኒ ሁለተኛ፣ ሌላኛዋ ኢትዮጵያዊት ስንታየው ለውጠኝ ሶስተኛ ደረጃን ይዘዋል። ኬንያዊው ኖበርት ኪገን ባሸነፈበት በወንዶች ምድብ ደግሞ ኢትዮጵያውያኑ ከልክል ገዛኸኝና ይታያል አጥናፉ ሁለተኛና ሶስተኛ ወጥተዋል። በሊዝበን ግማሽ ማራቶን ደግሞ በሴቶች ኢትዮጵያዊቷ ፀሐይ ገመቹ ኬንያዊቷን ብሪጅድ ኮስጌ ና ሌላኛዋን ኢትዮጵያዊት ጎቲቶም ገብረስላሴ አስከትላ በመግባት አሸንፋለች። በወንዶች ምድብ ደግሞ ኢትዮጵያዊው መሐመድ ኢሳ ሁለተኛ ሲሆን የአንደኝነቱንና የሶስተኝነቱን ደረጃ የያዙት ደግሞ ኬንያውያን አትሌቶች ናቸው። የባህር ዳር ዓለም አቀፍ ስታዲየም ውድድሮችን የማስተናገድ አቅም በካፍ ግምገማ እንደተደረገበት ተገለጸ። የአፍሪካ ዋንጫ ማጣሪያ ውድድር ከመጀመሩ በፊት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የባህር ዳር ዓለም አቀፍ ስታዲየምን መገምገሙን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ከቅርብ ጊዜያት ወዲህ ኢትዮጵያ በሀገሯ የምታካሂዳቸውን ዓለም አቀፍ ውድድሮች ስታስተናግድበት የነበረው ብቸኛው የባህር ዳር ስታዲየም ካለፈው ጥቅምት ወር ጀምሮ በአፍሪካ እግር ኳስ ኮንፌዴሬሽን ካፍ መታገዱ ይታወሳል። ካፍ በጥቅምት ወር ባሳለፈው ውሳኔ ስታዲየሙ እንዲያሟላ ያስቀመጣቸው መስፈርቶች እስኪሟሉ ድረስ ኢትዮጵያ በሜዳዋ የምታደርጋቸውን ጨዋታዎች በገለልተኛ ሀገር እንድታከናውን መወሰኑን ተከትሎ የተለያዩ ስራዎች ሲሰሩ መቆየታቸውን ፌዴሬሽኑ አመልክቷል። ከነዚህም መካከል በመጫወቻ ሜዳ፣ የሚዲያ ክፍል፣ የቪአይፒ የተመልካች ፋሲሊቲ፣ የሕክምና ክፍልና ተያያዥ ግብአቶች ላይ የማሻሻያ ስራ መደረጉንና ከካፍ ተወክለው የመጡት ሚስተር ኢቫን ኪንቱ ባለፈው ሐሙስ ሚያዝያ 27 በስታዲየሙ ተገኝተው ምልከታ ማድረጋቸውንም ነው የገለጸው። ሚስተር ኢቫን የምልከታቸውን ሪፖርት ለካፍ ካቀረቡ በኋላ ኢትዮጵያ ከግብጽ ጋር የምታደርገውን የአፍሪካ ዋንጫ ማጣሪያ ሁለተኛ ጨዋታ ጨምሮ በቀጣይ በሜዳዋ የምታደርጋቸውን ዓለም አቀፍ ጨዋታዎች እንድታከናውን የሚያስችላትን ፈቃድ የማግኘት አለማግኘቷ ጉዳይ በቅርብ ቀናት ምላሽ እንደሚያገኝ ይጠበቃል። ለ2023 የአፍሪካ ዋንጫ ማጣሪያ ድልድል በምድብ አራት ኢትዮጵያ ከግብፅ፣ ጊኒና ማላዊ ጋር መደልደሏ የሚታወቅ ነው። ከሩሲያና ዩክሬን ጦርነት ጋር ተያይዞ ፈተና የተጋረጠበት ክለብ ቼልሲ ለአሜሪካ ባለሀብት መሸጡ ታውቋል። አሜሪካዊው ቢሊዮነር ቶድ ቦሊ ከሩሲያዊው ሮማን አብራሞቪች ቼልሲን መግዛታቸውንና ውሉ ሲጠናቀቅ የክለቡ አዲሱ ባለቤት እንደሚሆኑ ክለቡ ባወጣው መግለጫ አስታውቋል። ቶድ ቦሊና በስራቸው የሚገኙ ኩባንያዎች ግሩፕ ቼልሲን አራት ነጥብ ሁለት አምስት ቢሊየን ፓውንድ በሚጠጋ ገንዘብ መግዛታቸውን ነው ክለቡ ይፋ ያደረገው። የሽያጭ ሂደቱ በተያዘው የግንቦት ወር የመጨረሻ ቀናት እንደሚጠናቀቅም ተገልጿል። አዲሱ የክለቡ ባለቤት ለመሆን በሂደት ላይ የሚገኙት ቦሊ ትናንት ቼልሲ ወልፍስን አስተናግዶ ሁለት አቻ የተለያየበትን ጨዋታ በስታንፎርድ ብሪጅ ተገኝተው ተከታትለዋል። በቶድ ቦሊ የሚመሩ ኩባንያዎች ግሩፕ ለክለቡ ግዢ ከሚያወጣው ገንዘብ ገንዘብ 2.5 ቢሊዮን ፓውንዱ የክለቡን ድርሻ ለመግዛት የሚውል ነው። ይህ ገንዘብ በዩናይትድ ኪንግደም መንግስት ዝግ የባንክ ቁጥር ወይም አካውንት እንደሚቀመጥና አብራሞቪች በገቡት ቃል መሰረት በሩሲያና ዩክሬን ጦርነት ጉዳት የደረሰባቸውን ሰዎች ለመደገፍ የበጎ አድራጎት ስራ እንደሚውል ክለቡ አስታውቋል። የተቀረው 1.75 ቢሊዮን ፓውንድ ደግሞ ቶድ ቦሊ እና ኩባንያዎቻቸው በክለቡ የተለያዩ ክፍሎችና አገልግሎቶች ላይ ኢንቨስት የሚያደርጉት እንደሆነ ነው የተጠቆመው። ሩሲያዊው የቼልሲ ባለቤት የነበሩት ሮማን አብራሞቪች ለክለቡ ያበደሩት አንድ ነጥብ አምስት ቢሊዮን ፓውንድ እንዲመለስላቸው እንደማይጠይቁ ከዚህ ቀደም ቃል መግባታቸውም ተገልጿል። የሩሲያና ዩክሬን ጦርነት መጀመሩን ተከትሎ ከፕሬዝደንት ፑቲን ጋር ግንኙነት አላቸው በሚል የብሪታንያ መንግስት በአብራሞቪች ላይ የተለያዩ ማዕቀቦችን ከጣለ በኋላ ነበር ባለሀብቱ ለ19 ዓመታት በባለቤትነት ያስተዳደሩትን ክለብ ለሽያጭ ያቀረቡት። በአለም ዋንጫ የፍጻሜ ጨዋታ ላይ ለምታደም የ3 ሚሊዮን ትኬት ጥያቄዎችን መቀበሉን ፊፋ አስታወቀ። የአለም እግር ኳስ አስተዳዳሪዋ ካል ፊፋ ኳታር ለምታስተናግደው የአለም ዋንጫ የፍጻሜ ጨዋታ የ3 ሚሊዮን ትኬት ጥያቄዎችን መቀበሉንና በአንዳንድ የውድድሩ የምድብ ደረጃ ጨዋታዎች ላይ ለመሳተፍም ከፍተኛ ፍላጎት መኖሩን ገልጿል። የአሶሽትድ ፕሬስ መረጃ እንደሚያመለክተው አርጀንቲና ከሜክሲኮ ለምታደርገው ጨዋታ የቀረበው የ2.5 ሚሊዮን የትኬት ጥያቄ ነው ና እንግሊዝ ከዩናይትድ ስቴትስ ላላት ጨዋታ የቀረበው የ1.4 ሚሊዮን ትኬት ጥያቄ ከፍጻሜው ጨዋታ ቀጥሎ በ32 ቡድኖች መካከል የሚደረጉ ጨዋታዎችን ለመመልከት ከቀረቡ የትኬት ጥያቄዎች ከፍተኛዎቹ ናቸው። የተከበራችሁ አድማጮች፣ ተመልካቾቻችን፣ ለምሽቱ የያዝናቸው ዝግጅቶቻችን ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳቸው ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት እንገናኛለን። ሰላም።